የቅድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳን የመከላከያ ምስክሮች የመጥራት ትእዛዝ ለመስጠት ለዛሬ ቀጠሮ ሰጥቶ የነበረው የፌዴራል ከፍተኛ ፍርድ ቤት ልድታ ምድብ አንደኛ ሕገ መንግስትና ሕገ መንግስት ስራት ችሎት የተከሳሹን ቀሪ የመከላከያ ምስክሮችን ለመስማት ተለዋጭ ቀጠሮ ሰጠ። ይህ የሰላም ሚኒስትር ዴታ ሆነው ኢትዮጵያን ለማፍረስ ከሚንቀሳቀሱ ፀረ ሰላም አይሮች ጋራ በመተባበር ለጥፋት ተልእኮ በህቡ ተንቀሳቅሰዋል በሚል ክስ የተመሰረተባቸው አቶ ታየ ደንዳ ቀሪ ምስክሮቻቸውን እንዲያቀርቡ መጥሪያ ለመጻፍ ለዛሬ የዳር 17 ቀን 2017 ዓመተ ምህረት ቀጠሮ ተሰጥቶ የነበረ ሲሆን ፍርድ ቤቱ ለምስክሮቹ መጥሪያ እንዲጻፍ ትዕዛዝ ሰጥቷል። ተከሳሹ ከዚህ ቀደም የምስክሮቻቸው ማንነት በይፋ እንዳይገለጽ በጠየቁት መሰረት መጥሪያ እንዲጻፍ ትእዛዝ የተሰጠው ለማን እንደሆነ በፍርድ ቤቱ በይፋ አልተገለጸም። አቶ ታዬ ጥበቃ የማግኘት መብት መነፈጋቸውን ጨምሮ በእስር ቤት እንደተፈጸመባቸው የገለጹት የሰብአዊ መብቶች ጥሰት የኢትዮጵያ ሰብአዊ መብቶች ኮሚሽን አጣርቶ ለፍርድ ቤት እንዲያቀርብ ባለፈው ጥቅምት 8 ቀን 2017 ዓ.ም ትእዛዝ ተሰጥቶ ነበር። በሌላ በኩል በዛሬው ችሎትም ያለ ጥብቃቸው የቀረቡት አቶ ታዬ ከዚህ ቀደም አቅርበዋቸው የነበሩትን አቃቢ ሕግ ክስ ሳይመሰርትባቸው ለውራት እንዳቆያቸው ቤተሰቦቻቸው ላይ እንግልቶች መድረሱንና የጥብቅና አገልግሎት ሊሰጧቸው ነ የነበሩ ጠበቆችን የሀገሪቱ ደህንነት መስሪያ ቤት በማስፈራራት የሕግ ድጋፍ እንዳያገኙ መከልከላቸውን በተመለከተ ምላሽ ለማግኘት ገልጸው በድጋሚ አቤቱታ አቅርበዋል። ለተከሳሹ አቤቱታ ምላሽ የሰጡት የፍርድ ቤቱ የመሃል ዳኛም ፍርድ ቤቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ጉዳይ እንዲያጣራ ትዕዛዝ ማስተላለፉን ገልጸው ኮሚሽኑም ይህንኑ የማጣራት ስራውን በሰላሳ ቀን ጨርሶ እንዲያቀርብ ምላሽ መስጠቱን አስታውሰዋል። በመንግስት በጀት የሚተዳደረው የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን እያጣራ መሆኑን ለአሜሪካ ድምፅ አስታውቀዋል። ሰላማዊት ግርማ በኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና የምርመራ ሪጅናል ዲሬክተር ናቸው። የኛ ኮሚሽን እንግዲህ የተለያዩ ሰብአዊ መብቶች ጥሰቶችን የተመለከቱ አቤቱታዎች ሲቀርቡ ነው ምርመራ የምናካሂደው። በዚህ በሳቸው ጉዳይ ላይ እሳቸውን በቀጥታ ያቀረቡት አቤቱታ አለ። እንደዚሁም ደግሞ ፍርድ ቤት ለፍርድ ቤቱ ባቀረቡት ጥያቄ መሰረት ፍርድ ቤቱ የተለያዩ ሰብአዊ መብት ጥሰቶች ላይ ያለውን ሁኔታ መርምረን ሪፖርት እንዳናቀርብ ትእዛዝ ሰጥቶ ምርመራ እያካሄድን እንገኛለን። የምርመራ ሪፖርት ደግሞ በተጠናቀቀ ሰዓት ያለው ፍርድ ቤቱ ምንሰናል ማለት ነው። አቶ ታዬ በተለይ የደህንነት መስሪያ ቤቱ ጠበቃ እንዳላገኝ ጫና አድርጎብኛል ማለታቸውን እና ሌሎች ያቀረቡትን አቤቱታዎችን በተመለከተ ዲሬክተሯ ሰላማዊ ተጠይቀው ሲመልሱ አዎ እኛ እንግዲህ ምርመራ ሂደት ላይ ነው የምንገኘው። መረጃዎች እንግዲህ የምንሰበስበው አንድ ከአቤት አቅራቢ፣ እንደዚሁም ከቤተሰቦች፣ ከምስክሮች እና እንደዚሁም ደግሞ አቤት ተቋሞች መረጃዎች እያሰባሰብን የምንገኘው። ስለዚህ ይሄ ገና በምርመራው እንግዲህ እነዚህ መረጃዎች በማሰባሰብ ሂደት ላይ ነው የምንገኘው። ልክሱን ስናጠናቀቅ ደግሞ ውጤቱን የምንገልጽ ይሆናል ለፍርድ ቤቱ ማለት ነው ወይም ደግሞ አቤትታ ላቀረቡት ግለሰብ ያ ውጤቱን የምናሳውቅ ይሆናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት ኮሚሽኑ ጥናቱን በሰላሳ ቀን ውስጥ አጠናቆ እንዲያቀርብ ያዘዘ ሲሆን፣ አቶ ታዬ ግን አቤቱታ ያቀረቡባቸው ተቋማት እዚህ አዲስ አበባ የሚገኙ ናቸው። ስለዚህ የተሰጠው ጊዜ ረዝመዋል ሲሉ ተከራክረዋል። በችሎቱ ላይ የነበሩት የሰብአዊ መብቶች ኮሚሽን ተወካይ የተቋማቱ መቀመጫ አዲስ አበባ ቢሆኑም መረጃ የማሰባሰብ ሂደትና ጥልቅ ምርመራ ማድረጉ ጊዜ ይፈጃል ሲሉ ምላሽ የሰጡ ሲሆን ፍርድ ቤቱም ያንን አጽንቶ ለታህሳስ 3 2017 ተለዋጭ ቀጠሮ ሰጥተዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ።